আলম ቢጫዎቹ የአዲካ ታክሲ አገልግሎት ተሽከርካሪዎች በአዲስ አበባ ጎዳናዎች አገልግሎት መስጠት ከጀመሩ ሁለት ዓመት ሞላቸው። የከተማዋን የትራንስፖርት አገልግሎት ለማቀላጠፍና ለማዘመን ካቀዱት መካከል አንዱ የሆነው ኩባንያ የተቋቋመው በጎርጎሮሳዊው ጥቅምት 2013 ዓ ም ነው። ዘርፉን ከውጭ ባስገባቸው 25 ተሽከርካሪዎች በቀዳሚነት የተቀላቀለው ሸገር ሜትር ታክሲ የተሰኘ ኩባንያ ከዘመን ባንክ የተበደረውን ገንዘብ መመለስ ተስኖት ለኪሳራ ተዳርጓል። የአዲካ አስጎብኝና የጉዞ ወኪል እህት ኩባንያ የሆነው አዲካ ታክሲ አገልግሎት ስራውን የጀመረው ዘመን ባንክ በጨረታ የሸጣቸውን የሸገር ሜትር ታክሲዎች ገዝቶ ነበር። አቶ ብዙአየሁ ታደሰ የአዲካ ታክሲ አገልግሎት ዋና ስራ አስኪያጅ ናቸው። የአዲካ ታክሲ ፓረንት ካምፓኒው አዲካ ቱሬንድ ትራቨል ላለፉት አስራ ስድስት ዓመታት በቱሬንድ ትራቭል ሰርቪስ ከተማዋን ሲያገለግል ቆይቷል እና ከዛ የምናገኛቸው ደንበኞቻችን የመኪና ክራይም ከአንድ ቀን በታች ስለማናስከፍላቸው፣ ከአንድ ቀን በታች ዋጋም ስለሌለው አንዳንድ ደንበኞች ደግሞ ለሀፍ ደይም ለሁለት ሰዓትም ለአንድ ሰዓትም ስለሚጠይቁን ከተለያዩ ድርጅቶች ያንን ሰርቪስ ጋፕ ለመሙላት ወደ ታክሲ ሰርቪስ ለመግባት ተገደናል። ሁለተኛው ከተማዋ ከጊዜ ወደ ጊዜ በከፍተኛ ሁኔታ እያደገች የቱሪስት መስህብነቷ እየጨመረ አዲስ አበባ ከተማ ኢትዮጵያ ዋና ከተማነት አልፋ የአፍሪካ ዋና ከተማ በመሆኗ ዓለም አቀፍ ኮንፈረንሶች እና ስብሰባዎች የሚካሄዱባት ከተማ ስለሆነች የሜትር ታክሲ ሰርቪስ ያስፈልጋታል ተብሎ በድርጅታችን ስለታመነበት ፈርቀዳጅ ሆነን ይህንን አገልግሎት ለመስጠት ወደ ሊደርስ ገብተናል። የመንገድ ጭንቅንቅ በሚበዛባት አዲስ አበባ የትራንስፖርት አገልግሎትን ለማዘመን ዘርፉን በአዲስ ቴክኖሎጂ እና ዘመናዊ ተሽከርካሪዎች ተቀላቀለው። ግን አዲካ የታክሲ አገልግሎት ብቻ አይደለም። በዩናይትድ ስቴትስ የቦስተን ከተማ ነዋሪ የሆኑት አቶ ሀብታሙ ታደሰ የመሰረቱት ዛይራይድ የተሰኘ አገልግሎት በምዕራባውያኑ ዘንድ ከተለመደው ኡበር ጋር ተመሳሳይነት አለው። አቶ ሀብታሙ የኢንተርኔት አገልግሎትን በመጠቀም ደንበኛና ተሽከርካሪዎችን የማገናኘት ስራን ከመጀመራቸው በፊት ነባሩ የታክሲ አገልግሎት ቋሚ የዋጋ ተመነ እንዳልነበረው ታዝበዋል። እውነትም አዲስ አበባ መሸትሸት ሲል አሊያም ዝናብ ሲጥል የሰማንያ ብሩ ጉዞ እስከ 300 ብር ያሻቅባል። ክፍያው የሚወሰነው በድርድር ከመሆኑን ባሻገር መንገደኞች በፈለጉት ጊዜና ቦታ ተሽከርካሪ የማግኘት እድላቸው ጠባብ ነው። የአቶ ሀብታሙ ዛይራይድ መንገደኞች የሚያጉዝበት የራሱ ተሽከርካሪዎች የሉትም። አቶ ሀብታሙ እንደሚሉት ኩባንያው ያዘጋጀው የቅንጡ ስልኮች አፕሊኬሽን ደንበኞችና አገልግሎት አቅራቢዎችን ያገናኛል። በእኛ ስር ያሉት አምስት መቶ ሰላሳ ስድስት ታክሲዎች ናቸው። በወር ከምናምን ውስጥ እንግዲህ አንድ ሺ አንድ መቶ ሀያ ሰባት ትሪፖችን በእኛ በአፕሊኬሽን በኩል ልክ እንደ ኦቨር አይነት አፕሊኬሽን ነው። ዛይራይድ ልክ በዛ በኩል አንድ ሺ ሀያ ሰባት ትሪፖችን ይሰርጠናል ማለት ነው። ያ ማለት ከሁለት ሺህ ሰው በላይ ወደ ቤቱ አድርሰናል ማለት ነው ወይ መሄድ ወደሚፈልጉበት ቦታ አድርሰናል። ይህ አፕሊኬሽን ለአንድሮይድ ማይኮችና ለአይፎኖች የተሰራ ነው። ሁለት ሁለት አፕሊኬሽኖች አሉ። አንደኛው የአሽከርካሪው ሲሆን፣ አንደኛው ደግሞ የተጠቃሚ ነው። አንድሮይድ ስልክ ያላቸው ሰዎች ከጉግል ፕሌይ ድራይቨራይድ አፕሊኬሽንን የተጠቃሚውን ያወርዳሉ። አሽከርካሪዎቹ ደግሞ የድራይቨር አፕሊኬሽን ያወርዳሉ ማለት ነው። ከዛ አንድ ሳፋሪ ታክሲ በሚፈልግበት ጊዜ እዚህ አፕሊኬሽን ውስጥ ይገባና ታክሲ የሚለውን ይመርጣል። ከዛ ሪኩዌስት ሲነካ አቅጣበር ያለው ታክሲ ይሄ መልእክት ይደርሰዋል ማለት ነው። በዛ መሰረት በጂፒኤስ መሰረት ያ ከስተመር ያለበት ቦታ ድረስ እኛ የሰጠነውን ጂፒኤስ ወይም ደግሞ የሰጠነውን አድራሻ እየተከተለ ወደዛ ቦታ ሄድና ከስተመር ፒክ ያደርጋል ከዛም በሚሄድበት ኪሎ ሜትር መጠን ይከፍላል ማለት ነው። ከአዲካ ና ዛይራይድ በተጨማሪ 18 ማህበራት የመሰረቱት ዘሉሲ የተሰኘ ኩባንያም በቻይና ሰራሾቹ የሊፋን ተሽከርካሪዎች ገበያውን ተቀላቅሏል። አዲካ የታክሲ አገልግሎት አሽከርካሪዎቹ ከአማርኛ ቋንቋ በተጨማሪ በእንግሊዝኛ ና ፈረንሳይኛን መሰል ዓለም አቀፍ ቋንቋዎች ከደንበኞቻቸው መግባባት እንዲችሉ ስልጠና መስጠቱን አቶ ብዙየው ታደሰ ለዶይቸ ቨለ ተናግረዋል። አገልግሎቱን ይሰጡ ከነበሩት የታክሲ ባለንብረቶች በተለየ መልክ 24 ሰዓት የጥሪ በማቋቋም ደንበኞች ወደ ሰማኒያ ሁለት አስር አጭር ሆት ላይን ወደ ሆነ ቁጥር እንዲደውሉ አድርገን ሀያ አራት ሰዓት ባቋቋሙ ነው የጥሪ ማዕከል አማካኝነት አገልግሎቱን እንሰጣለን ሁለተኛው ማንኛውም ደንበኛ ኦንላይን ሪዘርቭ እንዲያደርግ እድሉ ተመቻችቶለታል ሶስተኛ ማንኛውም ደንበኛ አገልግሎቱ ከኛ ካገኘ በኋላ ህጋዊ የሆነ ደረሰኝ ለተጠቀመበት አገልግሎት ይሰጠዋል ከሌሎቹ ታክሲዎች የሚለየው ሜትር የተገጠመለት እና እያንዳንዱ ደንበኛ በተጓዘው ልክ ብቻ የሚከፍል መሆኑ ዛይራይድም ይሆን ይሁን አዲካ የታክሲ አገልግሎት ደንበኞቻቸው የተጓዙትን በኪሎ ሜትር አስልተው ያስከፍላሉ። ሁለቱም ወደ ገበያው ሲገቡ ነባሩን የገበያ ተመን አጥንተው አስተዳደራዊ ወጪዎቻቸውን አስልተው ነበር። አቶ ሀብታሙ የክፍያ ተመኑ መቀነስ የደንበኞቻቸውን ቁጥር እንደሚያሳድግላቸው ተስፋ አድርገዋል። እስከዛሬ ድረስ እንግዲህ ዋጋ የወሰንነው በራሳችን መንገድ ነው። እሱ ምንድን ነው አዲስ አበባ ውስጥ ያለውን የላዳ ዋጋ አወጣል? አሁን እየተሰራበት ያለውን ዋጋ አየ ነው እና ከዛ በሀያ ፐርሰንት ቀንሰን ገበያ ውስጥ ገባን። ያ ምንድነው በቀላሉ ሰዎች እኛን እንዲመርጡን አርጓል። ከዛ በኋላ ደግሞ መንገዶች ትራንስፖርት እኛውም እኛ ካሰብነው በታች ደግሞ ዋጋ ስቀነሱ ወደ አስር ብር በኪሎ ሜትር ሆነ። ስለዚህ አሁን በኪሎ ሜትር ወደ አስር ብር የወጣውን አዲሱን ታሪፍ አዳፕት አደረግን ማለት ነው። ዋጋ በቀነሰ ቁጥር ሁልጊዜ ተጠቃሚ ይበዛ ነው። ማፎር የሚያደረገው ሰው እየጨመረ ስለሚሄድ ከብዛት ተጠቃሚ ያደርገናል። ለምሳሌ ኡበር አሜሪካን ሀገር የምኖርበት ቦስተን ከተማ ውስጥ አንድ ታክሲ በኪሎ ሜትር ሶስት ዶላር ከስልሳ አምስት ሳንቲም ነበር የሚያስ ያስከፍለ ኦቨር መጣና አንድ ዶላር ከሀያ ሳንቲም ማድረግ ኦልሞስት ሀምሳ ፐርሰንት ኦፍ ማለት ነው። ግን አንድ የኦቨር ድራይቨር በሳምንት ሁለት ሺ አምስት መቶ ዶላር ይሰራል። የታክሲ ደግሞ አንድ ሺ ዶላር በአብሬጅ ይሰራል በሳምንት ማለት ነው። ከብዛት ተጠቃሚ ያደርጋል። በአንድ ሊትር ነዳጅ አንድ ታክሲ እስከ አስራ ስድስት እስከ አስራ አራት ኪሎ ሜትር ይጓዛል። ስለዚህ አዲስ አበባ ውስጥ ደግሞ ያ በቂ ነው። አንድ ታክሲ ከሰማንያ ብር ስልሳ ብር ቢሰራ ሀምሳ ብሩ የተጣራ ትርፍ ሆነች ማለት ነው። ስለዚህ ከብዛት በጣም ትርፋማ ያደረጋቸዋል። የኢትዮጵያ መንገዶች ባለስልጣን ለአዳዲሶቹ የትራንስፖርት አቅራቢዎች ያዘጋጀው የክፍያ ተመን ይፋ ቢደረግም ስራ ላይ አልዋለም። በዋጋ ተመን ጥናቱ ላይ ከተሳተፉት መካከል አቶ ብዙአየሁ ታደሰ በኃላፊነት የሚመሩት አዲካ ታክሲ አገልግሎት ይገኝበታል። የደንበኛ የአገልግሎት ጥሪ ከተቀበሉ በኋላ ከሚፈለገው ቦታ ለመድረስ እስከ 30 ደቂቃ ይወስድብናል የሚሉት አቶ ብዙአየሁ ታደሰ የኢትዮጵያ መንግስት ያስቀመጠው ተመን አያዋጣንም ይላሉ። የምናስከፍለው 24 ብር ነው በኪሎ ሜትር ደንበኛው ያለው ሴም አካባቢ ነው ስንነስ የእኛ መኪና እሱ ዘኔ ረስ ያለው ሂልተን ሆቴል ላይ ቢሆን ይሄ ደንበኛ ታክሲ ላኩልኝ፣ በዚህ ሰዓት ብሎ ሪዘርቭ ያደርጋል። ስለዚህ ያንን ታክሲ ከሂልተን ሆቴል አስነስተን ሲድረስ እንልከዋለን። ያ መኪና በባዶ የሄደበትን ወይም ደንበኛው ድረስ የተጓዘበትን ክፍያ አናስከፍለውም። ስለዚህ ደንበኛው የሚከፍለው ከገባበት ቦታ ጀምሮ አገልግሎቱን ተጠቅሞ እስከሚጨርስበት ቦታ ድረስ ያለውን ነው የምናስከፍለው እና በየቦታው ረጃጅም ጥሪዎች ስለሚኖሩብን ያንን ኢንፕሪንሲፕል አምጥተን ወደ ካልኩሌሽን ውስጥ ብንከተው በኪሎ ሜትር የምናስከፍለው ከአስራ አምስት ብር በላይ አይሆንም። የመንገድ ትራንስፖርት የዋጋ ጥናቱ ላይ በተወሰኑ ደረጃዎች ላይ መስማማት ደርሰን፣ በተወሰኑ ውጦች ላይ በተወሰኑ ውጦች ላይ ደግሞ ልዩነት ስለነበረን ያ ልዩነት ችን እንደተጠበቀ ሆኖ በእነሱ በኩል ዲክለር የተደረገ ፕራይስ አለ በትራንስፖርት ባለስልጣን በኩል ግን ያም ዲክለር የተደረገ ፕራይስ እስካሁን ተግባራዊ አልሆነም ያም ያልሆነበት ምክንያት ይሄ ነገር በእናንተ በኩል የተገመተው ፕራይስ እኛን ወደ ዘርፉ የገባ ነው ባለሀብቶችም ሌሎችንም ተቋማት የሚያቀጭጭ እና ወደፊትም እንዳንራመድ ሊያደርገን የሚችል ስለሆነ የተወሰነ ማስተካከያ ይደረግለት ብለን ለክቡር ሚኒስትሩ ደብዳቤ ጫና አስገብተን እንደገና ሪቫይዝ ለማድረግ በእነሱ በኩል እየተጠና ነው ያለው አዲስ አበባ የትራፊክ ፍሰት አንድ ደንበኛ በተጓዘው ርቀት ልክ ብቻ እንዲከፍል በተዘረጋው አሰራር ላይ ማነቆ መፍጠሩ አልቀረም። ዛይራይድ በትራፊክ መጨናነቅ ለሚጠፋው ጊዜ ደንበኞቹ በሳንቲም እንዲከፍሉ የጀመረው አሰራር አዋጭ እንዳልሆነ ታዝቧል። ሲጀመር እኛም ልክ በደቂቃም ለምሳሌ አንድ ድራይቨር መንገድ ላይ ስፔንድ በሚያደርገው ታይምም ማስከፈል ጀምረን ነበረ። በደቂቃ ሀያ ሳንቲም አካባቢ ማለት ነው። በሰላሳ ደቂቃ አንድ ሰው ስታክ ከሆነ ትራፊክ ውስጥ ድራይቨሩ አምስት ብር የሚያገኝበትን መንገድ ሰርተን ነበረ። ግን ያየነው ምንድን ነው? እንግዲህ ኢትዮጵያ ውስጥ አለ የሚባሉት መኪኖች ውስጥ እንግዲህ ከሰባ ከሰማኒያ ፐርሰንቱ በላይ የሚነዳው አዲስ አበባ ውስጥ ነው። መንገዶችም ደግሞ ሁሉም አስፋልት አይደሉም፣ ከቡል ሰንድስቶን አለ ኮረቆንቻ አለ ሁሉ ቦታ ላይ ጃም አለ። ስለዚህ አሁን ያንን በርደን ተጠቃሚ ላይ ማድረግ አልቻልንም ወይም ደግሞ አልፈለግም። ለምን ተጠቃሚ ያብ እያባረረብን ነው የመጣው። ስለዚህ አሁን ባለው ምንድን ነው በደቂቃ አይከፍልም ሰው በተጓዘበት ኪሎ ሜትር ብቻ እንዲከፍል አድርገነዋል። ግን አሁን መነሻው ላይ ለምሳሌ መንገዶች ባለስልጣን አስር ብር ከአርባ ሳንቲም አስር ብር አካባቢ አድርጎታል እኒ ሀያ ብር እንዲሆን ነው እየጣርን ያለ ነው አትሊስት ያቸ አስር ብር ለሚፈጠረው የትራፊክ ጃም ኮምፐሴት እንዲያደርጋቸው በማለት ነው እንግዲህ እሱንም በዚህ ሳምንት ወይ በሚቀጥለው ሳምንት ውስጥ አንድ ሶሉሽን እናገኛለን ብለን እንጠብቃለን። እንደ አቶ ሀብታሙ ሁሉ የአዲካ ታክሲ አገልግሎት ዋና ኃላፊው አቶ ብዙአየሁ ታደሰም የትራፊክ መጨናነቁ ለሚያስከትልባቸው ኪሳራ መፍትሄው የዋጋ ተመኑን ማስተካከል እንደሆነ ተስፋ ያደርጋሉ። ፌዴራል ትራንስፖርት ባለስልጣን ጋር በታሪፉ ጥናት ላይ በምንሳተፍበት ጊዜ ትልቁ ልዩነታችን እዚህ ላይ ነው። እኛ የሁለት አመት ተሞክሮ አለን። በቀን አንድ መኪና ቱዘ ማክሲመም ከሄደ ሰማኒያ ኪሎ ሜትር ነው የሚጓዘው ከጠዋት ጀምሮ እስከ ማታ ሰርቶ ከሰማኒያ ኪሎ ሜትር በላይ አይጓዝም። በዚህ በአሁን ባለው የትራንስፖርት የትራፊክ መጨናነቅና የመንገዶቹ አመች አለመሆን የተነሳ ስለዚህ በእነሱ በኩል ደግሞ ቱዘ ሚኒመም መቶ ስልሳ ኪሎ ሜትር በቀን መጓዝ አለባቸው ብለው ነው ፕራይሱን የሰሩት። ስለዚህ ፕራይስ በመቶ ስልሳ ኪሎ ሜትር ሲሰሩ አሁን የደረሱበት ዋጋ ላይ ደርሰዋል። ያ ደግሞ አገልግሎቱን ለመስጠት በጣም ያስቸግረናል። አቶ ብዙአየሁም ሆኑ አቶ ሀብታሙ አዲስ አበባ የሜትር ታክሲ አገልግሎትን ለመጀመር እጅግ ዘግይታለች የሚል አቋም አላቸው። የከተማዋ መንገዶች የትራፊክ ፍሰትና መሰል ፈተናዎች ቢኖሩም የትራንስፖርት ገበያው አዳዲስ ተወዳዳሪዎችን እየሳበ ነው። አብዛኞቹ አዳዲስ ኩባንያዎች ደንበኞቻቸውን ከአገልግሎት አቅራቢዎች ጋር ለማገናኘት ኢንተርኔትን ቢጠቀሙም ደካማው መሰረተ ልማት ጫና मत पढ़ो आयकाय मसला बोले बोले राजा की लाइफ वो जरा जके बोले बोले बोले बोले राजा की लाइफ वो जरा जके